በእግዚአብሔር ስም እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። በቸርነቱ ከክፉ ነገር ሁሉ ጠብቆ በሰላም ያሰነበተን እግዚአብሔር መንፈስ ቅዱስ የዛሬዋን ዕለትም በተለይም የቡራቻችን የቅዳሴያችን የባርኮ የሰጠነ እሱ ክብር ምስጋና ለዘላለም ለሱ ይሁን። እንግዲህ ትምህርታችን ክፍል አራት ነው። በዚያው በስርዓተ ቅዳሴ ትምህርታችን ውስጥ ክፍል አራትን ነው የምናየው። ክፍል አራት ትምህርታችን ከሁሉ ዘያ ፈቅሮ እስከ ጻኡ ድረስ ያለው ነው። ማለት ዲያቆኑ የጳውሎስ መልእክቱን ሊያነብ ከሚወጣበት ጊዜ ጀምሮ ጻኡ እስከሚለው ድረስ ያለውን እንግዲህ በመጠኑ አለፍ አለፍ ብለን እናያለን። ሁሉንም እያንዳንዱን ለመተንተን ትንሽ ያስቸግራል። ሆኖም ግን ዋና ዋናዎችን ነው የምናየው እና በዚህ ትምህርታችን ውስጥ ስድስት ነጥቦችን እናገኛለን። አንደኛው ዋናው ዲያቆንና ረዳቱ ዲያቆን፣ እንዲሁም ረዳቱ ጭስ የአዲስ ኪዳን ክፍል ምንባባቸውን ከማንበባቸው በፊትና በኋላ ያው ስለሚያከናውኗቸው ነገሮች ነው። ሁለተኛው በዝውዕቱ የዜማ ቅዳሴያችን አማካኝነት እግዚአብሔር ለቀደሙት ምርጦቹ የሰጠውን ስጦታ በማሰብ ክርስቶስ ኢየሱስን የማመስገኛው ጊዜ አሁን እንደሆነ የሚናገር ነው። ሶስተኛው፣ የምስባክና የሚሰብከው ዲያቆን ምሳሌነት ምን እንደሆነ እንዲሁም ለምን የዳዊት መዝሙር ብቻ ሁልጊዜ እንደሚሰበክ ያን እናያለን ማለት ነው። አራተኛው ነጥባችን ወንጌሉ ከመነበቡ በፊትና በኋላ ስለሚባሉት ነገሮች ነው የምናየው። አምስተኛው ምንባባቱ በአራቱ ማዕዘን ስለመሆናቸው እናያለን። ስድስተኛውና የመጨረሻው ወንጌሉን ለምን እንደምንሳለመው ነው። ምክንያቱም ከተነበበ በኋላ ወንጌል እንሳለማለን። እንግዲህ አሁን ወደ መጀመሪያው እንሄዳለን። የመጀመሪያው ዋናው ዲያቆን ረዳቱ ዲያቆን እንዲሁም ረዳቱ ጭስ የአዲስ ክፍል ምንባባቸውን ከማንበባቸው በፊትና በኋላ ስለሚሏቸው ነገሮች እና ከዚያም ጋር ደግሞ ተስጥኦውንም ጭምር አብረን እናያለን ማለት ነው። ዲያቆኑ ለማንበብ ከመውጣቱ በፊት ከውስጥ ረዳቱ ዲያቆን ተንስኡ ለጸሎት ይላል። እናንተ ተነስታችኋል፣ ሁላችንም ተነስተናል። ግን ዲያቆኑ ተንስኡ ይላል። ተነጋግረናል። በስጋ ቆመን ተነሱ የሚልበት ምክንያት ለጸሎት ተነሱ የሚልበት ምስጢር ለጸሎት ተነስተን ቆመን እያየን ይህን የሚልበት የቆምነው በስጋ ብቻ እንዳይሆን ነው። አእምሯችን ወደየ አቅጣጫው ወደ የሚስበን እንዳይሄድብን፣ አእምሯችሁ ሰብሰብ አድርጋችሁ ቃሉ ነውና አዳምጡ ለማለት ነው። ከዚያ ምን እያለ ይወጣል? አነባቢው ዲያቆን ሁሉ ዘያ ፈቅሮ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ማለት ጌታችንንና መድኃኒታችንን ኢየሱስ ክርስቶስን የማይወደው የመንፈስ ቅዱስ ማደሪያ በሁለት ወገን ድንግል ከምቶን ከቅድስት ማርያም መወለዱንም የማያምን ሰው ሁሉ እንግዳ እስከሚሆን ምጽአቱ ድረስ ጳውሎስ እንደተናገረ የተለየ ይሁን። እኔ የማነበው የሱን ቃለው እሱን ሱን ማትወዱ ካላችሁ ስለማይጠቅማችሁ ለተንኮል የገባችሁ ለተንኮል የመጣችሁ ካላችሁ ስለማይጠቅማችሁ ወይ ወደ እሱ ውስጥ ግቡ፣ ያለዚያም ደግሞ ብትለዩ ይሻላል ነው የሚለው። ለምን እግዚአብሔርን እንወዳለን የሚሉ ሁሉ እግዚአብሔርን መውደድ የሚችሉት በክርስቶስ ኢየሱስ ነው። ለምን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወደደ ይላልን። እግዚአብሔር ዓለሙን የወደደው በልጁ በኩል ነው። ልጁ በመለኮት ከአብ ከመንፈስ ቅዱስ ጋር ወይም በመለኮት ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር እኩል የሆነ ልጁ የተባለ ኢየሱስ ክርስቶስ ወደዚህ ዓለም የመጣው እኛን በመውደዱ ነው። ስለዚህ ብትወዱት ነው የሚሻላችሁ። እሱን የማይወድ ቢኖር ዲያብሎስ ነው። ለምን አስቀድሞ በትንቢት እንደተነገረ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ውስጥ ዲያብሎስን ከረገመው በኋላ እግዚአብሔር ከአሁን በኋላ ይላል፣ በአንተ እና በሴቲቱ በዘርህና በዘሯ መካከል ጠላትነትን አድርጋለሁ፣ ከሴቷ የሚገኘው እሱ ራስህን ይቀጠቅጣል ከሚለው የተስፋ ቃል ጀምሮ ዲያብሎስ እናቱን ድንግል ማርያምን እሷንም ክርስቶስንም አይወድም። ለምን? የተመታው በእሱ ስለሆነ እንግዲህ፣ ክርስቶስን የማይወድ ዲያብሎስ ብቻ ስለሆነ ዲያብሎስ ከናንተ ይለይ ነው። ሌላው ጌታችን ኢየሱስ ክርስቶስን የማይወድ ቢኖር ይለኝ ነው የሚለው። ይህን አስመልክቶ እስኪ ክርስቶስ ኢየሱስን የምትወዱ እጃችሁን አውጡ ቢባል ሁላችንም እናወጣለን፣ የማትወዱ ቢባል እጁን ያወጣ የለም። በዚህ ውስጥ ሁላችንም እንወደዋለን እንላለን። እና በዚህ መልእክት ውስጥ ምን ወደው ከሆነ ነው የሚለው ምን ወደው ከሆነ ወይም ራሱ ባለቤቱ የምትወዱኝ ከሆነ ይላል የምትወዱኝ ከሆነ ትእዛዜን ጠብቁ ይላል። ትእዛዜን ጠብቁ የምትወዱኝ ከሆነ። ትእዛዜም ለእናንተ የምትጠቅም አንዲት ነገር ብቻ ናት። እሷም የአዲስ ኪዳን ትእዛዝ ናት። ከሁሉም በላይ ናት። እሷም እርስ በርሳችሁ ተፋቀሩ። እኔ እስከ ሞት ድረስ እንደወደድኳችሁ እርስ በርሳችሁ ተዋደዱ። ምትወዱኝ ከሆነ ይሄን አድርጉ። እኔን የምትወዱ ከሆናችሁ ምልክቱ ይሄ ነው። ያለዚያ እንወድሃለን ብትሉኝ ባፍ ብቻ ይሆናል። አንድ ሌላው ወንድምህን እንደ ራስህ አድርገህ ውደድ፣ እርስ በርሳችሁ ተዋደዱ ሲል ዮሐንስ መልእክት ውስጥ ወንድሙን የማይወድ ቢኖር ነፍሰ ገዳይ ነው። ወንድሙን የማይወድ ቢኖር በኃጢአት ውስጥ እስካሁን ይኖራል። በክርስቶስም አላምንም አልዳንም። በሞት ጥላ ውስጥ ነው እስካሁን ድረስ ያለው። እግዚአብሔርን እወዳለሁ እያለ ወንድሙን የሚጠላ ቢኖር ውሸተኛ ነው። ቃሉ ይሄን ይላልና ይሄን ሁሉ አስባችሁበት ተዘጋጁ፣ ቃሉን ስሙ ይልና ዲያቆኑ ቃሉን ያነባል። መልእክቱን መልእክቱን ያነባል። ካነበበ በኋላ የሚለው ነገር አለ። ካነበበ በኋላ ከጨረሰ በኋላ ምንድን ነው የሚለው? ቅድስት በምትሆን በጽርሐ ጽዮን በሐዋርያት ላይ የወረደው የአብ በረከት የወልድም ፍቅር የመንፈስ ቅዱስም ሀብት በሁላችሁም ላይ ይውረድ እጥፍ ድርብም ይሁን ይላል። በጽርሐ ጽዮን የወረደው በረከት ምንድን ነው? በበዓለ ሐምሳ ዕለት የወረደው ማለት ነው። በበዓለ ሐምሳ ዕለት የወረደው መንፈስ ቅዱስ የወረደው ማለት የተገለጸው መገለጥ ብቻ ሳይሆን ለልጆቹ የሰጠው ጸጋ ድካምን የሚያበረታ ፍርሃትን የሚያስወግድ የጨለመን ልቡና የሚያበራ ምስጢራቱን ሁሉ የሚገልጽ ማስተዋልን ሁሉ የሚሰጥ ያ ሰማያዊ በረከት ለሐዋርያት የተሰጠው ለእናንተ እጥፍ ድርብ ሆኖ ይሰጥ ይላል። አሜን እንል በዚህ ላይ ቅዳሴው ይሄ ነው። መቼም የቅዳሴ ዋና ዓላማው እግዚአብሔርን ማመስገን ነበር፣ ግን ከምስጋናው ጋር ትምህርቱም አለ፣ በረከቱም አለ፣ ምስጢሩም አለ። አስተውሎ ላየው ቅዳሴው በእውነቱ ከሰማይ የወረደ ጸጋ እግዚአብሔር ነው ማለት ይቻላል። አሁን ዲያቆኑ ይሄን ካለ በኋላ የሐዋርያ ያነበበው የጳውሎስን መልእክት ነውና፣ ዋናው ዲያቆን፣ በነገራችን ላይ የመጀመሪያው ዲያቆን የሚያነበው ሁልጊዜ የጳውሎስን መልእክታት ብቻ ነው። ያ በመሆኑ ምእመናኑ ምንባቡ ካበቃ በኋላ መልእክቱን ከሰሙ በኋላ እንዲህ ይላሉ። ምንድን ነው የሚሉት? አብረን እንላለን ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን ዘነሳይከ አክሊለ ወጸል በንቲያነ ያድኅን ነፍሳተነ በብዛ ሣህሉ ወምሕረቱ በእንተ ስሙ ቅዱስ። ምን ማለት ነው? አክሊልን የተቀበልህ ሰማያዊ አክሊልን እንደተቀበለ የምናስብበት ቀን ሮም ላይ አንገቱን የሰጠበትን ቀን እናስባለን። እናዚያ እዚያ የጢሞቴዎስ መልእክት ውስጥ ሩጫዬን ጨርሻለሁ ተጋድሎዬን ፈጽም ያለው ሰማያዊ የጽድቅ አክሊል ተዘጋጅቶልኛል እሱን የሰይፍ ውጤት የሆኑ ልቀበል እንደ በግ ልሰዋ ሄዳለሁ ይላል ራሱ ተገልጦለት ይሄን ስላለ ነው አክሊሉ የተጠቀሰው። አክሊልን የተቀበልህ ድውያንን የምታድን መልእክትህ የበጀ ቅዱስ ሐዋርያ ጳውሎስ ወይ በይቅርታውና በቸርነቱ ብዛት ስለ ቅዱስም ስሙ ሰውነታችንን ያድን ዘንድ። ማን ነው አዳኙ? አምላካችን ኢየሱስ ክርስቶስ ያድን ዘንድ የባርከን ዘንድ በለመድከው ምስጢር ጸልይልን። አለሞትክም ነው ወደ ጌታዬ ልሄድ ናፍቃለሁ፣ ከእሱም ጋር ልኖር ጓጉቻለሁ፣ ከሁሉም የሚሻል ነውና ብለህ የሥጋ ሞትህን ተመኝተህ በናፍቆት ስትጠባበቅ ቆይተህ ወደ እሱ ሄድክ። በአካለ ነፍስ አለሞትክምና በተለመደው አባታዊ ጸሎትህ አስበን ነው ያልነው። ከዚያ ዲያቆኑ ተንስ ይላል። በጣም የሚገርም ነው። አሁንም ተንስ ይላል ዲያቆኑ። ዲያቆኑ ተንስው የሚልበት በየደቂቃው አእምሯችንን የሚሰርቁ ክፎች መናፍስት ረቂቃን ስለሆኑ ከውጭ ሆነው እንደ ማግኔት የሚስቡበት ምስጢር ስላላቸው ያን ሰብስቡ ነው ያን ሰብስቡ። አሁን የጳውሎስን መልእክት እንደ ሰማችሁ ደግሞ የሌሎችን ሐዋርያት መልእክታት ለመስማት ተዘጋጅቷልና ሁለተኛው ዲያቆን ተዘጋጁ ነው። ከዚያ የመጀመሪያው ዲያቆን ማለት ጸሎት አለ ተንሱ ጸልዩ ካለ በኋላ ያን አልፈዋለሁ። ከማንበቡ በፊት ሁለተኛው ዲያቆን ማለት ነው ነገር ዘእም መልእክተ እገሌ ይላል። ዘእም መልእክተ ዮሐንስ ሊሆን ይችላል። ዘእም መልእክተ ያዕቆብ ሊሆን ይችላል ዘ መልእክተ ይሁዳ ሊሆን ይችላል። በአጠቃላይ መልእክታት ስላሉ በቀኑ በሁዱ የተወሰኑትን የተወሰነውን የመልእክት ክፍል ከማንበቡ በፊት ይሄን ይላል። ይህ ማለት ምንድ ነው? የጌታችን የኢየሱስ ክርስቶስ ሐዋርያው እናረዱ ረዱ ከሚሆን ዮሐንስ እንደሆነ ዮሐንስ፣ ያይቆብ እንደሆነ ያይቆብ፣ ሌሎችም ከሆኑ ያው የተጠቀሰውን ካልን በኋላ መልእክት የዚያ ሐዋርያ መልእክት የተገኘ ቃል ይህ ነው። ከዚያ ሐዋርያ መልእክት የተገኘ ቃል ይህ ነው። ጸሎቱና በረከቱ በሁላችን ላይ ይኑር ለዘላለሙ አሜን ብሎ መልእክቱን ያነብልናል። አንብቦ ከጨረሰ በኋላ ምን ይላል? ኦ አሃዌ ኢታፍቅሩ ወለ ዓለም ወይ ዘሃሎ ውስተ ዓለም ዓለሙኒ ሐላፊ ፍቶቱኒ ሐላፊ እስመኩሉ ሀላፊ ውእቱ ይላል። ዲያቆኑ አንብቦ ከጨረሰ በኋላ ምን ማለት ነው? ወንድሞቼ ይህን ዓለም አትውደዱት፣ በዓለሙ ውስጥ ያለውንም ጭምር። ዓለሙም ኃላፊ ነው፣ ፈቃዱም ኃላፊ ነው፣ ሁሉም ኃላፊ ነውና አይምሯችሁ ሁሉ በዚህ ዓለም ብቻ የተያዘ አይሆንም ብሎ ከአባቶቻችን የተሰጠውን መልእክት አስተላልፎልን ይሄዳል። ኦ አዌ ኢታፍቅርወ ለዓለም ወይ ዛሃለው ውስተ ዓለም። ዓለምን አትውደዱ በውስጡ ያለውንም ጭምር። በዓለም ውስጥ ያለው ምንድን ነው? ስስት ሊሆን ይችላል፣ ምቀኝነት ሊሆን ይችላል፣ ቅናት ሊሆን ይችላል፣ መግደል ሊሆን ይችላል፣ ጣዖትን ማምለክ ሊሆን ይችላል፣ ሴሰኝነት ሊሆን ይችላል። በዓለም ውስጥ ያለው የዓለም ነገር ጉዱ ብዙ ነው። አንድ ታሪክ ይጠቅሳል። የቅዳሴው ታሪክ እዚህ ላይ ሁለት በጣም የሚዋደዱ ጓደኛሞች ነበሩ ይላል። ባገኟት ትንሽ ነገር ያችን ተካፍለው ተደስተው ይኖሩ ነበር ነው። አንድ ቀን በጣም ብዙ ወርቅ አገኙ። ያን ወርቅ ሲያገኙ አንዱ ብቻውን ለመጠቀም ማሰብ ጀመረ፣ ያኛውን ብቻውን ለመጠቀም ማሰብ ጀመረ። ከዕለታት አንድ ቀን አንድ መድኃኒት አጣባው ይላል አሁን ጓደኛው ጓደኛውን ምን ይለዋል? እባክህ እንደዚህ ያጣቁሮኛል እና ኮሶ መውሰድ እፈልጋለሁ ይላል። በጣም የሚገርመው ይህ ሁሉ ለተንኮል ነው። እና መውሰድ እፈልጋለሁ ሲለው ዴ በጣም ጥሩ ደስታዬ ነው፣ እችልበታለሁ፣ ይሄንማ እንደ እጄ የተፈተነ ነው ይላል ጓደኛው። ነገር ግን ተንኮላለሁ በውስጥ አሁን ያን የኮሶውን ሲደቁስ መርዝ ጨምሮ ይደቁሳል። ወንድሙ ገሎ ቱሉ ሊወስድ ነው። ያኛው ደግሞ ያጣቆረውና ከሰውን ሊወስድ መድኃኒትን ሊወስድ የተዘጋጀው እንግዲህ ከሰጠኝ በኋላ ወስጄ እንካ ተቀበለኝ እንግዲህ በሀገራችን ይወሰድና ይሮጣል። ምን ይባላል ደግሞ ስለሚመርም ያስቸግራል። እና ተቀበለኝ ብዬ እቃውን የጠጣሁበትን ተቀበለኝ ብዬ ሊቀበለኝ እና ሊያኖረው ዝቅ ሲል ተቀብሎኝ ሊያኖረው ዝቅ ሲል ማጅራቱን በሰይፍ ለዋለሁ ብሎ ይዟል። በውስጡ ሰይፍ ደግሞ ያም እንዳትሰባት መርዟን በጠበጠ ከኮሰው ጋር ሰጠው። ጠጣ እንካ ተቀበለኝ ያለው ጓደኛውን ተቀበለው። ሊያስቀምጥ ዝቅ ሲል ማጅራቹ ተመቻችቷል። ማጅራቱን አለው ወንድሙን ኮሶ የጠጣው መድኃኒት የጠጣውን በውስጡ መርዝ ስላለ ሞተ። ያኛው ሞተ በሰይፍ። ወርቅ ብቻውን ቀረ። ኢትዮጵያውያን፣ ወርቅ የሆነች አገራችን የመጨረሻ እድሏ እንዲህ እንዳይሆን ነው። ምክንያቱም የሚታየው አንዱ አንዱን ሲመቀኝ ብቻ ነው። አንዱ ሌላውን አጥፍቶ ለመኖር ሲሻ ነው የሚታየው። በቤተ ክርስቲያንም እንደዚሁ ነው። አንዱ አንዱን ማጥፋት ነው በብዛት የተያዘው ከአንዳንዶች የተባረኩ በቀር። ስለዚህ የቤተ ክርስቲያናችንም ነገር የአገራችንም ነገር መጨረሻው እንደዚህ እንዳይሆን ጸሎት ያስፈልጋል። በግል ህይወትም ስንገባ በትዳርም በእናት ልጆች ሳይቀር እንደዚህ አይነት የስስት መንፈስ አለ። አንዱ አንዱን አጥፍቶ በዚያ በሚጠቀመው ነገር ተጠቅሞ ለመኖር፣ ነገር ግን ሁላችንም መቼ እንደምንጠራ አናውቅም። እነዚህ ሰዎች ያን ወርቅ ባያገኙት ይሻላቸው ነበር። ወይም የዚህ የዚህ በዛች ትንሽ ቁራሽ ተፋቅረው ይኖሩ ነበር። ወርቅ ሲያገኙ ተጣሉ። ዛሬ ሳው እንደዚህ አይነት ፈተና ቢገጥመን እንደዚህ አይነት እድል ቢገጥመን እኮ ከቤተሰብ ጀምሮ እስከ ማህበራዊ እስከ ኮሚኒታችን ድረስ ብዙ ሀብት ብናገኝ እንጣላለን እና ኦ አሃው የታፍቅሩ ወላለም ወንድሞቼ ሆይ ዓለሙን በውስጡ ያለውን ነገር አትውደዱ፣ ዓለሙና በውስጡ ያለው ነገር ሀላፊ ነውና ብሎ ሲያስጠነቅቀን ይሄን ሁሉ የሚመለከት ነው ለማለት ነው። ከዚያ የሁለተኛው ዲያቆን መልእክት ካዳመጥን በኋላ የምንለው ነገር አለ። ያ ምንድን ነው? ቅዱስ ስሉስ ዘህቡር ላውየከ እቀማይበረን በንተ ቅዱሳን ሩያን አርዳይከ ናዝዘነ በሳእልከ በእንተ ቅዱስ ስምከ። ምን ማለት ነው? ባህሪህ አንድ የሚሆን ልዩ ሶስት ሆይ አንድነታችንን ጠብቅ፣ ስለ ተመረጡ ክቡራን ደቀ መዛሙርትህ በይቅርታህ አጽናን፣ ክቡር ስለሚሆን ስምህም አንድነታችንን እስከ መጨረሻው የጸና አድርግልን። ጸሎት እኮ ይሄ ነው። ቅዳሴያችን እኮ ይሄ ነው። ቅዳሴያችን እኮ ለመንፈሳዊ ሕይወት ብቻ አይደለም፣ ለማህበራዊ ኑሯችንም እኮ ነው ጥቅሙ። ለማህበራዊ ኑሯችንም ነው ጥቅሙ። እና ይሄን እያሰብን በማስተዋል ያደረግን እንደሆን ግሩም ነው። ከዚያ ዲያቆኑ ተንስቡ ይላል፣ አእምሯችሁን ሰብስቡ ነው የሚለው። ከዚያ የሁለተኛው ቄስ መልእክት ይመጣል። ሁለተኛው ጭስ ከማንበባቸው በፊት እንዲህ እያሉ ያሰሙናል። አስቀድሞ ንጹሐን ከሚሆኑ ከህግ ምንጮች የተገኘ ጥሩ ምንጭ ይኸውም፣ ጥሩ ምንጭ ይኸውም የሐዋርያት የሥራቸው ነገር ነው። የጸሎታቸው በረከት ከሁላችን ጋር ይሁን ለዘላለሙ አሜን ይላሉ፣ ከማንበባቸው በፊት ከዚያ ያነባሉ የዕለቱን። ከተነበበ በኋላ የእግዚአብሔር ቃል ፈጽሞ መላ የእግዚአብሔር ቃል ፈጽሞ መላ ከፍ ከፍ አለ። በቅድስት ቤተ ክርስቲያንም በዝቶ ተጨመረ ምስጋና ገንዘቡ በሚሆን በጌታችን በኢየሱስ ክርስቶስ ያመኑት ሕዝብም በዙ። ለዘላለሙ አሜን። የሐዋርያት ሥራ ምዕራፍ ሁለት ቁጥር መጨረሻ ላይ የሚለውን የወሰደው ምንድን ነው የሚለው እሱ ያ የመጀመሪያው እምነት ፍቅር የበዛበት የመንፈስ ቅዱስ ጸጋ የፈሰሰበት እግዚአብሔር መንፈስ ቅዱስ ራሱ ጉባኤን እየመራ ራሱ አስተማሪ ሆኖ በግልጽ ድምፁን ያሰማበት ጊዜ ስለነበር፣ ምእመናኑ ነው የሚለው ምእመናኑ ያን ለማስመልከት ነው። የሐዋርያት ስራ ስለሆነ ካህኑ የሚያነቡት እና ምን ነው የእግዚአብሔር ቃል ፈጽሞ መላ ከፍ ከፍ አለ በቅድስት ቤተ ክርስቲያንም በስቶ ተጨመረ ምስጋና ገንዘቡ በሚሆን በጌታችን በኢየሱስ ክርስቶስ ያመኑት ህዝብም በዙ በዚህ ቤተ ክርስቲያን ስትጀምሩ ታሪኩን እንደነገራችሁን በጣም ትንሾች ነበራችሁ። እግዚአብሔር በየቀኑ አብስቶ እዚህ አድርሶ አድርሷቸዋል። እንዲያውም አሁን ቤተ ክርስቲያኖች እየበዙ በየስቴቱ በየስቴቱ ያለውን ስናየው ቤተ ክርስቲያናችን በሰሜን አሜሪካ ውስጥ በዛች፣ ምዕመናንም ባዝነው ከመቅረት ዳኑ። እነሱ እነታቸው ተጠብቆ ባህላቸው፣ ታሪካቸው፣ ስርዓታቸው እንዳለ ሆኖ በተለይም ከክርስቶስ ኢየሱስ ጋር እስካሁን እንደ ሙጫ ተጣብቀው ይገኛሉ። የአገር ርቀት ከፈጣሪያቸው አልለያቸውም። ሃይማኖታቸውንም ሰይጣን አልወሰደባቸውም። እግዚአብሔር እንደዚህ አድርጎ አሳምሮ ይዞናል። እንዲህ ያለውን አምላክ ምን ብለን አመስግነው ነው የሚሉ እንዲህ ያለውን አምላክ ምን ብለን አመስግነው እንዲህ ያለውን አምላክ ድንቅ ነህ እንዲህ ያለውን አምላክ አለም በእጅህ ስለሆነ፣ እንዲህ ያለውን አምላክ ሁሉን ማድረግ ስለምትችል፣ እንዲህ ያለውን አምላክ ሁሉን መስራት ስለምትችል ምን ይሳናሃል? እያልን ከማመስገን በቀር የምናደርግለት ነገር የለም የሚሉ ከዚያ ካነበቡ በኋላና ይሄን ካሉ በኋላ እኛ የምንለዋለን ቅዱስ ቅዱስ ቅዱስ አንተ አምላክ አባት የኵሉ ቅዱስ ቅዱስ ቅዱስ አንተ quả hết gian thơ cả là heo cơ đu sư cơ đu በታምር ኩሎ ሁሉን የያዝህ አብ ሆይ ይላል የመጀመሪያው ቅዱስ። ሁሉን የያዝህ አብ ሆይ ቅዱስ ቅዱስ ቅዱስ መባል የሚገባህ አንተ ብቻ ነህ። ሁለተኛው የህያው አብ ቃል የምትሆን ወልድ ዋህድ ሆይ ቅዱስ ቅዱስ ቅዱስ ተብሎ መጠራት የሚገባው አንተ ብቻ ነህ። ሁሉን የምታውቅ መንፈስ ቅዱስ ሆይ ይላል ሦስተኛው ቅዱስ። ሁሉን የምታውቅ መንፈስ ቅዱስ ሆይ ቅዱስ ቅዱስ ቅዱስ ተብለህ መጠራት የሚገባህ አንተ ብቻ ነህ። ምክንያቱም ሁሉን ማድረግ ስለምትችል ሚሳንህ ነገር ስለሌለ፣ በሰው ልጆች ላይ ያለው ምሕረትህ ደግሞ ከሰማይ ከዋክብት፣ ከምድር አሸዋ ይልቅ የበዛ በመሆኑ አንተ ብቻ ነህ ቅዱስ ተብለህ ልትጠራ የሚገባህ ነው። ቅዳሴያችን የሚለው ከዚያ በኋላ ሌላ ጸሎት አለ። ከዚያ ጸሎት በኋላ ዲያቆኑ ተንስኡ ይላል። ያው ተንስኡ የሚለው በተደጋጋሚ እንግዲህ የሞኝ ለቅሶ መልሶ መልሶ እንደተባለው አይደለም፣ እንደ ባድ አይምሯችሁን ሰብስቡ ነው። ምክንያቱም በየሰከንድ ነው የሚነጥቀው አይምሯችሁ። አሁን እንኳን እርግጠኛ ነኝ አሁን እናንተ ጋሪን ቃለ እግዚአብሔር እየተነጋገርን ከመካከላችሁ በእውነት ወይ ወደዚያ ወደዚህ፣ ምንድን ነው ወደዚህ ወደ እነዚህ ሀገር በዓል እንትን ሄዷል፣ ወደ ተኩስ ወደ ምናምኑ፣ ወይም ትናንት ስራ ወደ ባላችሁበት ሄዷል፣ ወይም እዚያ ኩሽና ቤቱ ሄዷል፣ ወይም አንድ የሆነ የሄደበት ነገር አለ። ስለዚህ ይሄን ስለሚያውቅ ነው አባቶቻችን በየደቂቃው እንደ ሞ ተንስኦ ለጸሎት የሚሉት ይሄድብናል። ይሄን ሁሉ ስናዜም ዝውእቱ ጊዜ ባርኮት ወዘውቱ ጊዜ እጣንሮ ጊዜ ሰብ ብወቱ ለመድኃኒነ መፍቀሬ ሰብ ክርስቶስ እያለ የሚሄደው ዜማ ነው። ያ ማለት ምን ማለት ነው? የማመስገን ጊዜ ይህ ነው። ዲሲ ሚካኤል ውስጥ ደግሞ በአንዳንድ ቦታዎች ይሄን ምዕመናን እየተቀባበሉ በንባብ ለምደውታል። በተለያዩ ቦታዎች ደግሞ ጊዜን ለመቆጠብ ሲባል ሱራፌል ከሚለው ዜማ ላይ ነው ይሄን አልፈው ሄደው የሚሉት ግን ዋናው እኛ የምንልበት ምክንያት በቅዳሴውም ላይ የተጻፈበት ምክንያት ዝም ብሎ አይደለም አላማ አለው እጣኔቲ ማርያም እጣኑ ቱስ በዘውስተ ከርሳ ዘይት መያዝም ኩሉ እጣን ህሩይ ዘወለደቶ መጽዋዕድ አነነ እያለ ሄዶ ተወ ወምህረት ለሚካኤል ወበስራት ለገብርኤል ውሀብተ ሰማያት ለማርያም ድንግል እያለ ሄዳል ምን ማለት ነው የማመስገን ጊዜ ነው አሁን የማመስገን ጊዜ ይህ ነው የተመረጠ የዕጣን ጊዜም ይህ ነው። ሰው ወዳጅ መድኃኒታችን ክርስቶስን ማመስገኛ ጊዜ አሁን ነው። ማርያም እጣን ናት፣ እጣን እርሱ ነው። በማህፀኗ ያደረው ከተመረጠ እጣን ሁሉ የሚሸት ነው። የወለደችው መጥቶ አዳንን ኢየሱስ ክርስቶስ መዓዛ ያለው ሽቱ ነው። ኑ እንስገድለት፣ ትእዛዛቱንም እንጠብቅ፣ ኃጢአታችንን ያስተሰርልኝ ዘንድ። ለሚካኤል ምህረት ተሰጠው፣ ለገብርኤልም ማብሰር፣ ለድንግል ማርያምን ሰማያዊ ሀብት ለዳዊት ልቡና ለሰሎሞንም ጥበብ ለሳሙኤልም ነገሥታቱን የቀባ እርሱ ነውና የሽቱ ቀንድ ተሰጠው። ለአባታችን ለጴጥሮስ መክፈቻ ለዮሐንስም ድንግልና ለአባታችን ለጳውሎስም የቤተ ክርስቲያን ብርሃኗ እርሱ ነውና መልእክት ተሰጠው። መዓዛ ያላት ሽቱ ማርያም ናት። በማኅፀኗ ያለው ከዕጣን ሁሉ የሚበልጥ ነውና መጥቶ ከእርሷ ሰው ሆነ። ንጽሕት ድንግል ማርያም አብ ወደዳት። ንጽሕት ድንግል ማርያምን አብ ወደዳት። ለተወደደ ልጁም ማደሪያ ልትሆን አስጌጣት። ለሙሴ ሕግ ለአሮንም ክህነት ተሰጠው። ለካህኑ ለዘካርያስም የተመረጠ ዕጣን ተሰጠው። የምስክር ድንኳን ያደረጓት ጌታ እንደ ተናገረ ካህኑ አሮንም በመካከሏ የተመረጠውን ዕጣን ያሳርጋል። በክርስቶስ ኢየሱስም ሱራፌል ይሰግዱለታል፣ ኪሩቤልም ያመሰግኑታል። እግዚአብሔር በአእላፍ መላእክት ዘንድ ቅዱስ ቅዱስ ቅዱስ ነው እያሉ ይጮኻሉ፣ በአለቆችም ዘንድ ክቡር መሆኑን ይገልጣሉ። መድኃኒታችን ሆይ ዕጣን አንተነህ መጥተህ አድንኸናልና ይቅር በለን ይላል፣ ንባቡ ምናልባት፣ የአባቶቻችን ስጦታ እንዲህ አባቶች በመቅዳሴ ላይ ሲያስቀምጡት ዝም ብለው አይደለም። ለምሳሌ ያህል ተውህ ወምህረት ለሚካኤል ወብስራት ለገብርኤል፣ ተውህ ወምህረት ለሚካኤል ወብስራት ለገብርኤል፣ ዋሀብተ ሰማያት ለማርያም እንግል እያሉ ሲያዜሙ ከመጽሐፍ ቅዱስ የተወሰደ ነው። ለምሳሌ ያህል ሚካኤልን አስመልክቶ ትንቤተ ዳንኤል ምዕራፍ 10 ቁጥር 13 እስከ 2 ማለት ቁጥር 13 ጠቅላላ እስከ 22 ማለት ነው። ምዕራፍ 12 ቁጥር 1 ራያ ዮሐንስ ምዕራፍ 12 ቁጥር 7 የይሁዳ መልእክት ምዕራፍ 9 ስንመለከት ሚካኤልን አስመልክቶ እናገኛለን፣ የተሰጠውን ስጦታ። ቅዱስ ገብርኤልን ደሞ ስናነሳ የሉቃስ ወንጌል ምዕራፍ 1 ቁጥር 11 እስከ 36 ለዘካርያስ ስለ ዮሐንስ ያበሰረውን ለእመቤታችን ስለጌታችን ስለ ክርስቶስ ኢየሱስ ያበሰረውን ይናገራል። ለዳንኤልም እንደዚሁ፣ እናተን ቤተ ዳንኤል ምዕራፍ 8 ቁጥር 15 እስከ 26፣ ምዕራፍ 9 ቁጥር 21 እስከ 27። ድንግል ማርያምም እንደዚሁ ነው፣ ሰማያዊ ሀብት እንደተሰጣት ሉቃስ 1 28 38። ለዳዊት ለሶሎሞን ጥበብ፣ ለሳሙኤል ቀባይነት፣ ለጴጥሮስ ቁልፍ የሚለው ያው መጽሐፍ ቅዱሳዊ ነው። ለጴጥሮስ ቁልፍ እንደተሰጠው ማቴዎስ 16 ዮሐንስ 20። ጊዜ ይወስድብናል። ለእያንዳንዳቸው መረጃ አላቸው፣ ከመጽሐፍ ቅዱስ የተወሰደ የእግዚአብሔር ቃል ነው። ታዲያ ዋና መልእክቱ ምንድን ነው? ዋና መልእክቱ ለእነሱ ይሄን እንደሰጠ ለእኛም ስጠን ነው። ለቅዱስ ሚካኤል የምህረትን ጸጋ ሰጥኸው፣ እኔ መሀሪ እንደሆንኩ እናንተ ማሩ ብሏል። ለሚካኤል ብቻ መስጠት የለብንም፣ የእኛም ድርሻ አለን። ድርሻችን ምንድን ነው? የበደሉንን መማር፣ ያስቀየሙንን መማር ያሳደዱንን መማር፣ ያሳሰሩንን መማር መማር ያስቀየሙንን መማር። የምህረት ሀብት ስጠን ነው። ያስቸግረን ይሄ ስለሆነ ባል ሚስቱን መማር አቃተ፣ ከተጣሉ በኋላ ሚስት ባልን መማር አቃታት። ከተጣሉ በኋላ ወይ አለመጣላት ይሻላል እንጂ ከተጣሉ በኋላ ምህረት ተወሰደብን። የክርስቲያኖች መለኪያቸው ምህረት ነበር። ምህረት ምህረት ማድረግ ጠፋ። ወብስራት ለገብርኤል ለቅዱስ ገብርኤል ደስ የሚያሰኘውን የብስራት ሀብት ሰጠው፣ ለእኛም ስጠን እንጂ እገሌና እገሊት ተጣልተው ነበር ባልና ሚስቱ ታረቁ ብለን የምንናገርበትን የምስራች። ህዝብ በፖለቲካ ምክንያት በጎሳ ተለያይተው ነበር እግዚአብሔር፣ እንዳደረጋቸው አንድ ሆኑ። የምስራች! ድርቅ የሆነች ሀገር ዝናምን አገኘች፣ እህል ተትረፈረፈ። የምስራች! መካን የነበር የነበር የነበረች እናት ማህፀኗ ለመለመ፣ በእግዚአብሔር ወለደች። የምስራች ታሞ የነበረ ዳነ። የምስራች ተሰዶ የነበረ ተመለሰ። የምስራች አጥተው የነበሩ አገኙ። የምስራች ስራ አጥተው የነበሩ ስራ አገኙ። ሲማሩ የነበሩ ትምህርታቸውን ጨርሱ። የምስራች ሁልጊዜ አንደበታችንን ለእንደዚህ አይነት መልካም የምስራች እንዲያወራ አድርግልን። አብዛኛውን ጊዜ ደስ የሚለን ለማውራት ተጣልተው የነበሩ ገሌና ገሌ ገሊትና ገሊት እነ ገሌና እነ ገሌ ታረቁ እኮ ብለን ደስ ብሎን ከምና በስር ይልቅ ተለያዩ እግዚአብሔርን አሳየን በጣም ይንደላቀቁ ነበር በትዳራቸው በታተነልኝ እሷም ገንደሎ ገብታለች እሱም የለም ሀብቱም ተበታትኗል ልጆቻቸውም ተበታትኗል በጣም ይንደላቀቁ ነበር በሀብታቸው ገበሬ እንደሆነ ከብቶች አለቁ በበሽታ እህሉም እንዳልሆነ ሆነ እንዲህ ያስቸግሩ ነበር። ህዝቦች በታተናቸው እግዚአብሔር፣ በሰው ሀገር ተበትነዋል የሚሉን አይጠፉም። ምናልባት እኛ ነው እንደዚህ አይነት አስቸጋሪ አይምሮ አለ። ይሄ ከህግ መንፈስ ቅዱስ ውጭ የሆነ የተረገመ አስተሳሰብ ነው። ሰውና ሰው ሲጣሉ፣ ክርስቲያንና ክርስቲያን ሲጣሉ፣ ስንጣላ አይምሯችን የማዘን ምልክት ጠላቶቻችን እንኳ ቢሆኑ ጠላቶቻችን እንኳ ቢሆኑ የማዘን ምልክት የሚያሳይ ከሆነ በባህርያችን መንፈስ ቅዱስ በውስጣችን አለ አልተለየንም ማለት ነው። ግን ሁልጊዜ በሰው ልጆች ጉዳት የምንደሰት ከሆነ እግዚአብሔር አሳየኝ የምንል ከሆነ የለም መንፈስ ቅዱስ ብቻችን ያለ ነው ወይም ደግሞ አጠገባችን ያለው ሌላ ነው። የእሱ ዝምድና ደግሞ አያዋጣም። ምንድ ነው የሚቀጥለው? ተወቦናለ ዳዊት ወጥበብ ለሰሎሞን ወቀርነ ቅብዕ ለሳሙኤል እስመ ውእቱ ዘይቀብዕ ነገሠ ተውህቦ ልቡና ለዳዊት ለዳዊት ልቡናን ሰጠው ማለት ምንድን ነው? አይ ማስተዋልን፣ አይምሮን። ጠላቱን የሚወድ ያሳደው የነበረ ሳኦልን ሁልጊዜ በእጁ እያገባለት፣ ሁልጊዜ በእጁ እየሰጠው እግዚአብሔር የቀባውን፣ እግዚአብሔር የመረጠውን፣ እግዚአብሔር ሕዝብ እንዲመራ ያዘጋጀውን አልገልም፣ እግዚአብሔር ራሱ ይግደለው በጅህ እየሰጠው እኮ ነው። አንድ ጊዜማ እንዲያውም ዳዊትን ሲያሳድሮ ል ቅልፉን ከዚያ ዳዊት ሄዶ ታጥቆት የነበረውን ሰይፉን ከሰገባው፣ ሲጠማው ይጠጣበት የነበረውን ኮዳውን የውሃውን መያዣ ደግሞ ከመያዣው ጠቶ ወስዶ ታላቅ ተራራ ማዶ ላይ ሆኖ ሲነቃ ሰው አሉ ይኸውልህ፣ ሰይፍህን ይዘው የነበረውን የውሃ መጠጫ ኮዳህን እስካመጣው ድረስ ነው እግዚአብሔር አንተን በእጅህ የሰጠኝ ግን አንተን ማጥፋት አልፈልግም። ከዚህም ጋር ደግሞ እግዚአብሔርን የበደለ ሰው ቢኖር ዳዊት ነው። ነገር ግን በፍጹም ልቡና ተመልሶ ሲያለቅስበት ሰማያዊን ምስጢር ሁሉን የገለጠለት እና ምን አለ ዳዊት ጌታ ዳዊትን ወረከብክብ ወለ ዳዊት ገብሬ ብእሴ ምዕመነ ዘከመ ልብየ። እንዲህ አለ የምህረት ልጄን፣ እንዲህ አለ የንስሐ ልጄን፣ እንዲህ አለ በጥፋቱ የሚጸጸት ወዳጄን ፍጡሬን ከፈጠርኳቸው ምርጦች ሁሉ ዛሬ ገና እንደ ልቤ ያለ ዳዊትን አገኘ። እንደ ልቤ ያለ ሰው ዳዊትን አገኘ። እንደዚህ ስትል እባክህን የዳዊትን በረከት በእኛ ላይ አፍስስ። ዳዊትን እንዲያ እንዳልከው እኛንም እንደዚህ እንድትለን ነው ምስጢሩ። ወጥበብ ለሶሎሞን ልጁ ሶሎሞን በአባቱ ዙፋን ተቀመጠ። አባቱ ከሞተ በኋላ በአባቱ ዙፋን ተቀመጠ። እግዚአብሔር በራእይ ተገለጠለት። ምን ላድርግልህ አለው። እስኪ ዙፋን ላይ ብትቀመጡ ወይም በዛሬው አጠራር ፕሬዚደንቶቹ ናችሁ። ወንበር ላይ በተቀመጡ እግዚአብሔር በራይ ምን ላድርግላችሁ ቢላችሁ ምን ትሉ ይሆን? ምን ትሉ ይሆን? ምናልባት ጠላቶቼን ድል የማደርግበትን ኃይል ስጠኝ፣ ግርማ ሞገስን ስጠኝ፣ ጠላቶቼን ዶግ አመድ አድርግልኝ፣ በፊቴ ቄጠማ ይሆኑ ወይም ደግሞ ያም ካልሆነ ሰላም ስጠኝ ነው። ሌላ ሰላም ስጠኝ። ነገር ግን እንደዚህ የሚባሉ ብዙ ነገሮች ሲኖሩ ሰሎሞን ምንድን ነው ያለ? እንደ ልቤ ያለ ሰው ብልህ በመሰከርክለት በዳዊት በአባቴ በልጅህ በወዳጅ ዙፋን ነውና የተቀመጡ ሌላ አልልህም። ይህን ሕዝብ በትክክል እምመራበትን ያለ አድሎ የማስተዳድርበትን አስተዋይ ልቡናን ስጠኝ ጥበብንና ማስተዋልን ይህ እኮ ነው የተወሰደብን፣ እኮ በዓለም ይሄ ነው። የዓለም መሪዎች እኮ የተወሰደባቸው ይሄ ነው። አሜሪካኖች ሳይቀሩ የተወሰደባቸው ይሄ ነው። በሀገራችንማ ለዘመናት የተነጠቀብን ይሄ ነው። ይሄ ከእግዚአብሔር ቢለመን ኖሮ እኮ የጥይት ድምፅ የለ፣ ድርቅ የለ፣ ረሃብ የለ፣ መለያየት የለ፣ ጎሰኝነት የለ፣ አንዱ አንዱን ገሎ በወንድሙ ወንበር ላይ ሊቀመጥ የለ፣ በእርሱ መቃብር ላይ ሊጨፍር የለ፣ የለም እኮ ያ ሁሉ ምክንያቱም ህዝብ ሰላም ከሆነ ለውን ካገኘ ለምን ይጣላል? ይህን ብሎ የለመነ ሶሎሞን አርባ አመት ሙሉ ቅጠልኮሽ አላለም፣ ዘንግ አልተወረወረም፣ የሰላም ጊዜ ነበረው እና ሶሎሞን አሁን መሪዎችን ብቻ አይደለም ቤተሰብን የምትመሩም ያው መሪነት ነው። እኛም ደግሞ ቤተ ክርስቲያን ለማገልገል ሳይገባን ለጠራንም ያው መሪነት ነው። የምእመናን ኃላፊነት አለብን። ስለዚህ ጥበብን ማስተዋልን ስጠን ብለን ዛሬ መጸለይ እንደሚገባንና ያ ደግሞ ለእኛ እጅግ ጠቃሚ መሆኑን ለማለት ነው። ለሳሙኤልም እንደዚሁ ነው። ለጴጥሮስ ቁልፍ የሚለውም እንደዚያው ነው። ለጳውሎስ መልእክትም በአጠቃላይ ለልጆች ለወዳጆች የሰጠውን ለእኛም ስጠን ለማለት ነው። እንግዲህ ሁለተኛውን ክፍል እዚህ ላይ ብንጨርስ ይሻላል። ሶስተኛው ክፍል የምስባክና የሚሰበከው ዲያቆን ምሳሌነት ነው። እንዲሁም ለምን የዳዊት መዝሙር ብቻ እንደሚሰበክ ነው። ምስባኩ ምስባኩ የብሉይ ኪዳን የተስፋ ምሳሌ ነው። የብሉይ ኪዳን የተስፋ ምሳሌ በብሉይ ኪዳን ከሦስቱ አካላት አንዱ አካል መሲህ ክርስቶስ ኢየሱስ ሰው እንደሚሆን ዓለምን ነፃ እንደሚያወጣ ከዲያብሎስ ባርነት እንደሚገላግለን በደሙ የገነት በር እንደምትከፈት ልጅነታችን እንደሚመለስ በእግዚአብሔርና በእኛ መካከል የነበረ ጥል እንደሚወገድ አስቀድሞ በነቢያት ይነገርልን ነበር። ያ ተስፋ ነው በክርስቶስ የተፈጸመልን ያን ተስፋ ዛን ለማሰብ ነው። ያን ተስፋ ለማሰብ ብቻ ሳይሆን አሁንም ደግሞ ጌታ ይመጣል ዳግም። ይሄ ተስፋችን ነው። ልክ የመጀመሪያው ተስፋ እንደተፈጸመ በመልካም ነገር የሚመጣውም ተስፋ ደግሞ በመልካም ነገር እንዲፈጸምልን ለመጸለይ ነው። የዲያቆኑ ደግሞ ምሳሌ የሚሰብከው ዲያቆን ምሳሌ የነቢያት ምሳሌ ነው። ዳዊት ሳሞ ሊሞት ሲል ልጆቹን ጠላቶቼን አትርሱ ተበቀሉ ብሎ ለምን ሞተ? ጥሩ ጥያቄ ነው። ጥያቄያቸው ምንድን ነው? የደጃዝማች ዳዊት ሊሞት ሲል ልጆቹን ጠርቶ የገሌን ነገም ጠላታችሁ ጠላታችሁ ነውና ጠላትህ ነውና ያን በቀል እንዳትረሳ እንዳትረሱ ብሎ እንደ መልካም ሀብት ለልጆቹ አውርሶ ይሄዳል። ያ ምንድን ነው? ጥሩ ጥያቄ ነው። ሁልጊዜ ዳዊትንም እንደዚህ ለምሳሌነት የጠቀስነውም ለዚህ ነው በብሉይ ኪዳን ጠላቶች ተብለው ይጠሩ የነበሩ ሰውን ለመጉዳት የሚነሱ ሰዎች ነበሩ። በብሉይ ኪዳን ለምን? የጨለማ ዘመን ስለነበረ። በአዲስ ኪዳን ግን በደመ ክርስቶስ ብርሃን ሲበራ፣ በደመ ክርስቶስ የጨለመው የሰው ልብ ሲበራ፣ የረቀቀው ምስጢር ሲጎላ፣ ኤፌሶን ስድስት ላይም እንደምናየው የእኛ ውጊያ ከደምና ከስጋ ጋር አይደለም። የእኛ ውጊያ በአይምሮ ከሚያልፉ ከረቂቃን ጠላቶቻችን ከዲያብሎስና ከሰራዊቱ ጋር ነው። ጌታም ምናለ ካሁን በኋላ ጠላት የላችሁም፣ ጠላታችሁ ዲያብሎስ ነው። በሰዎች ሆኖ ቢያሳዳችሁም ጸልዩላቸው። ለሰዎች በሰዎች ሆኖ ቢረግማችሁም የሚረግሟችሁን መርቁ። አዎ በሰዎች ሆኖ ቢያሳዷችሁ በአጠቃላይ ቢጎዷችሁ እነሱ አይደሉም፣ ዲያብሎስ ነው ጠላታችሁ። በአዲስ ኪዳን ዲያብሎስ ብቻ ነው የሰው ጠላት ለሰው የለውም ብሎ ያበሰረን እሱ። አሁን የዳዊት ምሳሌ ሆኖ የተገኘው የዳዊት ጠላት ዲያብሎስ ነው። አደራ እንዳትሮሱ የተባሉ ልጆቹ ናቸው። ወይም የዳዊት ጠላት ዲያብሎስ ነው። ያን ጠላት እንዳትረሱ የተባሉ ክርስቲያኖች ናቸው። የዳዊት ጠላት የዘላለም ሞት ነው። ነገር ግን እንዳትረሱት ያን የተባሉ ክርስቲያኖች ናቸው። በደመ ክርስቶስ ነጻ ያወጡ ማለት የዳዊት ጠላት አለመ ሲኦል ነው። ተሌሌ ተትህትኩ ከፍ ከፍ ብየ ተዋረርኩ ያለበት በስጋ ከብሮ ኖሮ በሲኦል በአካለ ሲኦል ነው የወረደው። የዳዊት ጠላት አለመ ሲኦል ነበረ። አሁን ካለመ ሲኦል ወደ ዓለመ ገነት ተሸጋገረ በአካለ ነብስ። ልጆቼ ማይረሳ ነውና አትርሱ። ማይረሳ ነውና አትርሱ። ስካር ጠላታችሁ ነው አይረሳ። አመንዝራነት ጠላት ነው አይረሳ። የትዕቢት መንፈስ ጠላት ነው አይረሳ። አን ሰእጼ ወአኮ ሰብ ምኑን ባህበሰብ ወትውጥ በውስተ ዝብ ያለውን ያልኩትን አስቡ። እኔ ትል ነኝ ያልኩትን አስቡ በአጠቃላይ ዲያብሎስ፣ ኃጢአት፣ ርኩሰት፣ ሞትን የሚወልዱ ስለሆኑ ማይረሱ ናቸውና አትርሱ ነው ማስጠንቀቂያው። ይሄ ነው ስለዚህ፣ በእውነት ይህን መልእክት ተቀብለናል ወይ? የረሳ ነው አይመስልም ወይ ጎጅነቱን ኃጢአት የረሳ ነው አይመስልም ወይ ጎጅነቱን መለያየት የረሳ ነው አይመስልም ወይ ጎጅነቱን ጣዖትን ማምለክ የረሳ ነው አይመስልም ወይ ጎጅነቱን ዘረኝነት የረሳ ነው አይመስልም ወይ ጎጅነቱን? ዝም ብለው ያለ ቅዱስ ቁርባን ያለ ንስሐ በሙኝነት መኖር ለማይጠቅም አለ። ስለዚህ የዳዊት ምሳሌ እንግዲህ አባቶቻችን ያመሰጥሩት ይሄን ነው ይሄን ነው እንጂ በዚህ ምድር ለክርስቲያኖች የሰው ጠላት የላቸው ቃሉ የሚነግረን ይሄን ነው። ለእውነተኞች ክርስቲያኖች ለእኛ አይነቱ ለዘመፃ በሰላም እባርኮ ወለዘመፃ በእከይ ዘተርኮ ሌላ ነገር ነው። ያ የሰው ልጆች ጣጣ ነው በዚህ ምድር ባኗኗራችን ድክመታችን ነው። አገርን ለማስተዳደር የአገር መሪዎች ከእግዚአብሔር ተሰጥተዋል። አገርን ለመጠበቅ ወታደሮች ከእግዚአብሔር ተሰጥተዋል። የእነሱ ኃላፊነቱ ነው። የራሳቸው የሆነ አሰራር አላቸው። እውነተኞች ክርስቲያኖች ግን ወታደራችንም፣ አገራችንም፣ ህይወታችንም፣ ጠባቂያችንም እግዚአብሔር ብቻ ነው እና ጥሩ ጥያቄ ነው በእውነቱ። እግዚአብሔር ባርክልኝ እና ያኛው ዳዊት ብቻ ለምን ይሰበካል የሚለው ዳዊት በንስሐው ምክንያት በንስሐ ምህረትን ባገኘበት ማግስት ምስጢራት ሁሉ ጨርሰው ተገልጠውለታል። ለአንዱ ነቢይ የተከፈለ አንድ ነገር፣ ለአንዱ ነቢይ አንድ ነገር ስለ ክርስቶስ ሰው መሆኑ፣ ስለ ማዳኑ፣ ስለ መምጣቱ ለአንደኛው የተወሰነ፣ ለሌላው የተወሰነ፣ ለአንደኛው የተወሰነ ነው የተሰጣቸው። ለዳዊት ግን አምላክ ሰው ሆኖ የማዳን ስራውን ፈጽሞ እስኪያርግ ድረስ ዳግም እስኪመጣ ሁሉን ፈጽሞ ለልጆቹ የዘላለም ህይወት መንግሥተ ሰማያትን አስረክቦ ቃሉን ሁሉ እስኪፈጽም ድረስ ወአልቦ ማኅለቅት ለመንግስቱ እስከሚለው አምላካዊ ቃል ሁሉ ነገር ከጨረሰ በኋላ ለመለኮታዊ መንግስቱ ፍጻሜ የለውም፣ ለዘላለም ነው፣ የሰው ልጆች ሊደርሱበት አይችልም ብሎ እስከተናገረው ድረስ ሁሉም ነገር ስለተገለጠለት በዚያ ምክንያት ነው የዳዊት መዝሙር የሚዘመረው። ደግሞ ለመስማኩ በጣም ተስማሚም የሆነ እሱ ነው። በዚህ ምክንያት ነው የዳዊት ብቻ እንደ ልቤ ያለ ሰው ብሎ ይመሰከረለትም ስለሆነ ነው። አራተኛው አራተኛው ወንጌሉ ከመነበቡ በፊት በፊትና በኋላ ስለሚባሉት ነገሮች ወንጌሉ ከመነበቡ በፊትና በኋላ ስለሚባሉት ነገሮች ወንጌሉ ከመነበቡ በፊት ዲያቆኑ ተንሱ ይላል። መዘንጋት የለብን። ዲያቆኑ ተንሱ ይላል። ከዚያ እግዚኦ ተሳለን እንላለን። ሰላም ለሁላችሁ ይሁን ይላሉ ካህኑ። ምስለ መንፈስ ከተላላችሁ ወይም እንላለን ሁላችንም። ከዚያ ምን ይላሉ ካህኑ አቤቱ አምላካችን እግዚአብሔር ኢየሱስ ክርስቶስ ሆይ፣ ቅዱሳን የሚሆኑ ደቀ መዛሙርትህንና ንጹሐን አዋርያትን እንዲህ አላቸው፣ እናንተ የምታዩትን ያዩ ዘንድ ብዙ ነቢያት ጣርቃን ወደዱ፣ አላዩም። እናንተ ዛሬ የምትሰሙትንም ይሰሙ ዘንድ ወደዱ፣ አልሰሙም። የእናንተ አይኖች ይሄን ስላዩ የተመሰገኑ ናቸው፣ ጆሮዎቻችሁም ይሄን የሰሙ የተባረኩ ናቸው ብላቸዋል። እኛንም ልክ እንደነሱ የበቃን አድርገን በቅዱሳን ጸሎት የከበረ የወንጌልን ቃል ሰምተን እንሰራ ዘንድ ባርከን ብለው ሲጠልዩ፣ ዲያቆኑ ጸልዩ በእንተ ወንጌል ቅዱስ ሲል ዲያቆኑ ምንድን ነው የምንለው? እኛ ጠክ ብለን ይረስ ክቡር ስለሚሆን ስለ ወንጌል ጠልዩ ሲል እናንተ ደግሞ ወይም ሁላችን የከበረ ወንጌልን ለመስማት የበቃን አድርገን የተዘጋጀን አድርገን አይምሯችን ሰብስብ እንድናስተውለው አድርግ ነው። አየህ፣ ቅዳሴ ይህ ምግብ እኮ ነው። እሁድ እሁድ እኮ በቅዳሴ ጊዜ ምግብን ባላስፈለገ ነበር፣ የእግዚአብሔር ቃል ምግብነትን ብንረዳው ኖሮ። ከዚያ ዳግመኛ አቤቱ ካንተ ዘንድ የምንሻውን በምንለምንበትና በምንጸልይበት ጊዜ እናስባቸው ዘንድ አስቡን ያሉንን ዳግመኛ አስብ አቤቱ አምላካችን እግዚአብሔር ሆይ ከእኛ አስቀድሞ የሞቱትንም አሳርፋቸው፣ የታመሙትንም ፈጥና አድናቸው። የሁላችን ሕይወት፣ የሁላችንም ተስፋ፣ የሁላችንም አዳኝ፣ የሁላችንም አስነሽ አንተ ነህና ለአንተ ምስጋናን እስካርያም ድረስ እንልካለን፣ ቃልህንም እናነባለን። ከዚህ ቀጥለን ብለው ከማንበባቸው በፊት ካህኑ ምን ይላሉ? ልዑል እግዚአብሔር ሁላችንን ባርከን፣ በመንፈሳዊም በረከት ሁሉ አክብረን፣ ወደ ቅድስት ቤተ ክርስቲያን መግባታችንንም ዘወትር በመፍራትና በመንቀጥቀጥ ከሚያገለግሉት ከቅዱሳን መላእክት ጋር በአንድነት ቁጠረን፣ በየጊዜውና በየሰዓቱ ሁሉ ከሚያመሰግኑት ከቅዱሳን መላእክት ጋር በአንድነት ጀምረን፣ ዛሬም ዘወትርም ለዘላለሙም አሜን ካሉ በኋላ፣ ቀሪውን ከጨረሱ በኋላ ከዚያ በኋላ ምን ይላሉ? ወንጌሉን ከሁለተኛው ካህን ይዘው ዋናው ማይጠንቱን ይዘው እየተከተሉ ዋናው ካህን ምን ይላሉ? ሁሉን የያዘ እግዚአብሔር አብ ቡሩክ ነው ይላሉ። ሁለተኛው ካህን አብን አመስግኑት ይላሉ። እኛ አሜን እንላለን። ወልድ ዋህድ ጌታችን ኢየሱስ ክርስቶስም ቡሩክ ነው ይላሉ ዋናው ካህን። ወልድን አመስግኑት ይላሉ ሁለተኛው ካህን። አሜን እንላለን። መንፈስ ቅዱስም ቡሩክ ነው ይላሉ ዋናው ካህን አሁን ሁለተኛው ካህን መንፈስ ቅዱስን አመስግኑት ይላሉ። አሚን እንላለን። ከዚያ በኋላ ዲያቆኑ ሃሌሉያ ቁሙ ወአጽምዑ ወንጌለ ቅዱሰ እንጌናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ብሎ ዲያቆኑ ያዜማል። ያ ማለት ምንድን ነው? ሀሌሉያ ሀሌሉያ ነው። እንቅድ ባለፈው ነግሬያቸዋለሁ። ፈረንጅ ቢሆን ጭቅጭቅ የለም፣ በደረቁ ሀሌሉያ ነው እሱ። እንኳን ሌላ ክስንታለሁ መስል አባቶቻችን በዜማ ዜማው ደግሞ እንኳን በግዕዙ የቋንቋ ዘመን በእኛ እንኳን ተመልከቱ፣ የቱን ያህል አስደሳች እንደሆነ ከዚህ ሀሌሉያ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቅዱስ ወንጌል ቁማችሁ ስሙ። በስጋ ብቻ አይደለም በስጋ ብቻ አይደለም፣ በመንፈስም በማስተዋልም ቁማችሁ ስሙ ሲል ዲያቆን፣ ኋላ ካህኑ እግዚአብሔር ከሁላችሁ ጋር ይሁን እናንተ ያን ጊዜ ከመንፈስ ጋር ይሁንልን ትላላችሁ እንላለን። ከዚያ በኋላ ካህኑ ዮሐንስ የሰበከው የእግዚአብሔር ልጅ ጋር ቅዱስ ወንጌል ይሄ ነው ብለው ይናገራሉ። ዮሐንስ ከሆነ ሌላም ከሆነ እንደዚሁ። ከዚያ ወንጌሉን በዜማ አዚመው እንደወጡ ምንድን ነው የምንለው እኛ ወንጌል ብለው ከወጡ በኋላ እኛ ምንለው ነገር አለ። ምንድን አንድ ላይ ነው፣ ስብሐት ለከ ክርስቶስ እግዚአብሔር ዋምላኬ ኩሎ ጊዜ። ያ ማለት ምን ማለት ነው? አምላኬ ክርስቶስ ወይ ሁልጊዜ ለእናንተ ምስጋና ይገባል ከምትለዋ ላይ ነው። አሁን ያ ዜማ ናት የምታቆም። ከዚያ በኋላ ያን ካልን በኋላ የሚቀጥለው ዜማ ምንድን ነው? ተፈስሑ በእግዚአብሔር ዘረዳነ ወየብቡ ለአምላከ ያዕቆብ ነስኡ መዝሙረ ወሀቡ ከበሮ መዝሙር ሐዋዝ ዘምስለ መሰንቆ። በረዳን በእግዚአብሔር ደስ ይበላችሁ። በልጁ ሞት በኩል ከዲያብሎስ ባርነት ነፃ በማውጣት በረዳን የዘላለም ሕይወት እንደገና በሰጠን በረዳን በእግዚአብሔር በያዕቆብ አምላክ ደስ ይበላችሁ። የያዕቆብን አምላክ አመስግኑ። መዝሙርን ያዙ፣ ከበሮንም ስጡ። መዝሙር ከበገና ጋር፣ መዝሙር ከማሲንቆ ጋር፣ መዝሙር ከእንዚራ ጋር የተስማማ ስለሆነ መዝሙር ሐዋዝ ዘምስለ መሰንቆ፣ ደስ የሚያሰኘውን መዝሙር ከማሲንቆ ጋር። አትናቴዎስ የተባለው ቅዳሴ ወይም ቅዳሴውን የጻፈው አትናቴዎስ የተባለው የሃይማኖት አባት ምን አለ? ሃይማኖት ሰ መሰንቆ ይእቲ ወይም መሰንቆ ሰ ሃይማኖት ይእቲ። ሃይማኖት እንደ መሰንቆ ድምፅ ምስጢር ናት። ያ እውነተኛ ጥበበኛ የተሰጠው የማሲንቆ አዋቂ ማሲንቆን ሲያስረቀርቅ አይምሮን ይለውጣል፣ አይምሮን ይሰውራል። ሃይማኖት የሃይማኖት ፍቅር እንደዚያ ነው። የማሲንቆን ድምፅ ፍቅር ለመስማት ጆሮ የሚከፈተውን ያህል አይምሮ የሚነቃውን ያህል የሃይማኖት ፍቅር እንደዚያ ነው። ለማንኛውም ወንጌሉ ሊነበብ ነው። ከመነበቡ በፊት ሕይወታችሁ የለሰለሰ ማሳ መሆን አለበት። በወንጌሉ የሚነበበው የእግዚአብሔር ቃል የስንዴ ዘር ስለሆነ በመዝሙር መጀመሪያ ደስ ይበላችሁ። የታለ ማሴ የታለ በገናው? እኔ የሚገርመኝ የማናደርገውን ስንል ስንድል መኖራችን አባቶቻችን ባያደርጉት ኖሮ አይሉትም ነበር፣ አይጽፉትም ነበር። ወንጌሉ ከመነበቡ በፊት እንዲህ ያለ መዝሙር ነበራቸው። በአክሱም ጽዮን፣ በማይደር ማርያም አኮርዲዮ የሚባለው አንዳንድ የድሮዎቹ በአክሱም ሄዳችሁ ድሮ ስብርባሪውን፣ እምቢልታው፣ መለከቱ የድሮ የቀረው አባቶቻችን ይጠቀሙበት ነበር። እኛ ግን በስንፍና ተውነው። ከመተዋችንም በላይ ደግሞ አሁን ልጆቹን እግዚአብሔር አነሳስቶ ማሲንቆን መከርከር አዝማሪ ያሰኝ የነበረውን ሁሉ ትተው እንደ ክብር ቆጥረውት አሁን ወደ ቤተ ክርስቲያን ይዘውት ሲመለሱ ደግሞ ደጅ ነው የሚጠና ውጭ ሥራ እንደሚፈልግ ሰው ውጭ ነው ከቤተ መቅደስ ተባሮ ከቤተ መቅደስ ተሰዶ ውጭ ነው ደጅ የሚጠራው። ቤተ መቅደስ ውስጥ ይግባና ከንዋያተ ቅድሳት ጋር ይቆጠር፣ ወይም በቅዳሴያችንም ጊዜ ወይም ደግሞ ቅዳሴ በኋላ በመዝሙሩ ይህን መሳሪያ እንጠቀም ቢባል እርግጠኛ ነኝ አራት ኪሎ ላይ ያለው ነገር ዱላ ያነሳል። ለምን ተጻፈ? ለምን እናዜመዋለን? ለምን እንለዋለን? ደግሞ ይሄ ብቻ መሰላችሁ? አቁርበን እንደተመለስን እኔ ዋናው ቅኔ ጣነ ሞገር የሚባለው ቅኔ ከመባሉ በፊት ክብር ይእቲ የምትባል ቅኔ አለች። እሷን ጣነ ሞገርን የሚያደርገው ባለ ቅኔ ካለ በኋላ ሰብህ ወበጸናጽል ይላል። ለአንደኛው ተረኛ በጸናጽል አመስግኑት። ሰብህ ወበጸናጽል ወበ ይልና ያዜማል። አንደኛው ሰብህ ወበ ከበሮ ብሎ ያዜማል። አንደኛው ሰብህ ወ በአውታር ወበ እንዚራ ብሎ። ሰብህ ወበመለከት፣ በአጠቃላይ በተዘረዘሩት መሳሪያዎች መዝሙር መቶ አምሳ ላይ በሙሉ አመስግኑት ተብሎ ይዜማል። ሰብህዎ በአውታር ወበእንዚራ ሲባል እኮ እንዚራን የሚችል ሰው መሆን አለበት። እንዲ የሚባለው ለምን መጽሐፍ ቅዱስ የሚለን መለከትን የሚጠቀሙ የመለከት ክፍል በሽም ቆጠር ለብቻ አለ። የማሲንቆ ክፍል ለብቻ አለ። የበገና ክፍል ለብቻ አለ። የከበሮ ክፍል ለብቻ አለ። የጸናጽል ክፍል ለብቻ አለ። በአጠቃላይ የመሳሪያዎች እያንዳንዳቸው አለቃ አለቃ አላቸው። አላማ ነበራቸው፣ አባቶቻችን በድሮ አሁን በቤተ መቅደስ ውስጥ የማንጠቀምበት ከሆነ ለምን መሳሪያዎችን በዜማ እና ዜማለን ዜማለን በቤተ ክርስቲያን ውስጥ አንዳንድ ጊዜ እኮ ሞኝነት ይመስላል። ያለፈው አልፏል። አሁን ጥሩ ነው ተጀምሯል። ማሲንቆውም በገናውም ውጪ ደጅ እየጠና ነው። አዲስ አበባ በአደባባይ ሜዳ ላይ ነው ያለው። ነገ ነገ ወደ እንደ እግዚአብሔር ፈቃድ ወደ ጥንተ ቦታው ወደ መቅደሱ ይቆጠራል ብለን ተስፋ እናደርጋለን ይቆጠራል ብለን ተስፋ እናደርጋለን። የተቆጠረ እንደሆነ ጥሩውን መዝሙር ከመሳሪያ ድምፅ ጋር አቀናብረን ያዘጋጀ ነው እንደሆነ ቅዳሴያችን ሀያ አራት ሰዓት ብንቆይ አይሰለችም። ዝማሪያችን አይሰለች። በቤተ ክርስቲያን መቆየታችን አይሰለች። እስክንመሰጥ ድረስ እግዚአብሔርን አመስገን ይኖርብን። ቅዱስ ያሬድ የሚዘምበትን መቋሚያው ታቹ ስለ ታንካሴ እንዳለው ረስቶ የአጼ ገብረ መስቀል እግር አጠገቡ መሆኑን ረሶ እስኪመሰጥ ድረስ እስክንመሰጥ ድረስ እግዚአብሔርን አመስገን ይኖርብን። ያ ሲሆን ነው ክርስትና ሃይማኖት ከህይወት ጋር የሚጣበቀው ያለ ያለ አንድ ምስጢር በመጽሐፍ ቅዱስ ውስጥም በቅዳሴውም አልተጻፈም ያለ አንድ ነገር። ቅዳሴው መሰንቆሰ ሃይማኖት ይእቲ ሃይማኖት እንተማሲንቆ ድምፅና ምስጢሩን እዩት። ሳኦል የተባለው ንጉሥ ጋኔል ያዘው። ነገሥታትም ቢሆኑ ከእግዚአብሔር ሲለዩ ክፉ መንፈስ አይምሯቸውን ይቆጣጠረዋል። በዘመኑ የነበረው ድምፀኛ ዳዊት በዘመኑ የነበረው መሳሪያ አዋቂ ዳዊት በልጅነቱ ተጠርቶ የእሴ ልጅ አለ ተብሎ ሄዶ ሲደረድርለት በማሲንቆ በመሳሪያዎች ዜማውን ሲያዜምለት ጋኔሉ ይለቀው ነበር። ክፉዎች መናፈስ ሊለቁ የሚችሉት የስንፍና መንፈስ የመታከት መንፈስ አይምሯችን ወደ የቦታው ነጥቆ የመመለስ የመውሰድ መንፈስ ስጋችን እዚህ ቁጭ ብሎ ልቡናችን ሰማይ አድርሶ ምድር የሚመልስ መንፈስ ቦታ አይኖረውም። የጀመርነው ጥሩ ነው፣ በርቱን በርታ ለማለት ነው። ከዚያ ይሄ ካለቀ በኋላ ይሄ በማይባልበት በጾም ወቅት ከሆነ ይሄ እንግዲህ በፍስቅ ወቅት ወይም የእዝል ቅዳሴ ስንቀድስ ነው። ተፈስሁ በጾም ወቅት ከሆነ ሌላ አለ። እሱ ምንድን ነው? በወንጌል መራህከን ወበነቢያት ናዘዝከን ዘለሊከን አቅረብከን ስባት ልክ ድምፅ ያላችሁ ተጠቀሙበት። ጥሩ ነበር። ምንድን ነው የሚለው? በወንጀል መራህን በነቢያት ማጠናህን አንተ ቅሉ ላቀረብህን ላንተ ምን እናደርግልህ አለን። የአንተ ወረታ፣ ውለታ፣ ምስጋና ብቻ በመሆኑ ክብር ተመስገን፣ ምስጋና ላንተ ይሁን ከተባለ በኋላ ከዚያ በኋላ ዋናው ጨስ ለምክትሉ ጨስ ይሰጣል። ወንጀሉን ምክትሉ ጨስ ደግሞ ዛወፈን አወፈ ዛወፈ አወፈ ይኩከ የሰጠኝን ካሰጠው ብለው ለዲያቆኑ ይሰጣሉ ለዲያቆኑ ሲሰጡ ለዲያቆኑ ሲሰጡ ዲያቆኑ ምንድነው የሚለው የሚለው አንድ ነገር አለ ዲያቆኑ ምንድነው የሚለው መንግስተ ሰማያት ቀርባለችና አንሳግቡ ዮሐንስ ነው ዮሐንስ መጥበቅ ነው መጀመሪያ የተናገረው? ተናገረው መንግስተ ሰማያት ቀርባለችና አንሳግቡ ጌታም ራሱ አንድ አንደበቱን ሲከፍት መንግስተ ሰማያት ቀርባለች እና ንስሐ ግቡ፣ መንግስተ ሰማያት ቀርባለች እና ንስሐ ግቡ ይላል። አንድ ሺ ዘጠኝ መቶ ዘጠና አንድ ዓመታት ሆነዋል። በየቀኑ መንግስተ ሰማያት ቀርባለች እና ንስሐ ግቡ ሲባል የት አለች መንግስተ ሰማያት? እኛ የሚመስለን መንግስተ ሰማያት ሲባል ያችን ምን ጠብቃትን ዋና ዋን ያችን ብቻ ነው። ያ ሌላ ነው። መንግስተ ሰማያት ወንጌሉ እንደሚነግረን መጀመሪያ ራሱ ወንጌሉ መንግሥተ ሰማያት ይባላል። የእግዚአብሔር ቃል መንግስተ ሰማያት ይባላል። ሌላ ዋናው ትልቁ መንግስተ ሰማያት ኢየሱስ ክርስቶስ ነው። ሁለትም ሶስትም ሆናችሁ በስሜ ስትሰበሰቡ በመካከላችሁ ነኝ። እንኳን አህዱ ብለን ቀድሰን በቅዳሴ ምክንያት ቤቱን ሞልተን እንደዚህ ስንገኝ በማንኛውም ቦታ ሁለትም ሶስትም ሆነን ስንጠራው በመካከላችን ይገኛል። ስለዚህ እሱ ራሱ መንግሥተ ሰማያት ይባላል። በወንጌሉ መንግሥተ ሰማያትን አሳየንና ይበቃናል አሉት ሰዎች። ነገር ግን ጌታ ምን አለ? መንግሥተ ሰማያትሰ ነያ ማእከሌክሙ መንግሥተ ሰማያት እንሆ በመካከላችሁ ናት። አሁን እንግዲህ ዲያቆኑ የሚለው ያን የሚመጣውን ዋናውን መንግስተ ሰማያት የዓለም አልፎ የሚገለጠውን አይደለም። አሁን የሚለው ሊሆንም ይችላል። ቅድሚያ ግን ቁጥራን ሊለው የፈለገው መንግስተ ሰማያት የተባለ ክርስቶስ ኢየሱስ የምሕረት እጁን ዘርግቶ ቀርቦላችኋልና ንስሐ ግቡ። በወንጌል መኑ ንስሐ ግቡ። ንስሐ ግቡ ማለት ነው ማለት ነው ተመለሱ የምትሰሩት የነበረውን እግዚአብሔር የማይወደውን ነገር ተውት። አሁን እንኳን ከተመለሳችሁ በቀኝ የተሰቀለውን በደቂቃ ይቅር ያለ አምላክ ይቅር ሊላችሁ ፈቃዱ ነው። ለቅዱስ ቁርባን ተዘጋጁ። ተውት፣ የማይጠቅመውን ነገር ከሱ ጋር ሆኑ። የምረት እጅን ዘርግቶላችኋል፣ ሊባርካችሁ ነው። በፈቃደ ልቦና ተቀብላችሁ ተባረኩ ለማለት ነው። መንግስተ ሰማያት ማለት ክርስቶስ ኢየሱስ ከዚያ የሚነገረውን ወንጌሉን ነው። ከዚያ መጨረሻው ግን ያን የምንጠብቀውን ነው። አሁን እንግዲህ በማቴዎስ ወንጌል ማቴዎስ ከሆነ የሚነበበው ነአምን አበ ነአምን አበ ዘባማን ብለን እናዜማለን። ማለት በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ የተናገረ ማቴዎስ ስለሆነ ነአምን አበ ነአምን አበ ዘባማን ወነአምን ወልደ ወልድ ዘባማን ወነአምን መንፈሰ ቅዱስ ዘበዓማን ህልወ ስላሴ ወሙናምን። ማቴዎስ ተነቦ ሲያልቅ ይሄን እንላለን። ማርቆስ ተነቦ ሲያልቅ እሉ ቺሮቤል የሚለውን እንላለን። ሉቃስ ከሆነ ተነቦ ሲያበቃ ምን እንላለን? መኑ ይመስለከ እንላለን። ዮሐንስ ከሆነ ደግሞ ቀዳሚሁ ቃል እንላለን። ቀዳሚሁ ቃል ማለት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ ቃልም ስጋ ሆነ ሰውን ዓለምን አዳነ ብሎ ስለተናገረ መለኮታዊ ምስጢር ስላበሰረ ቀዳሚው ቃል ምንልበት ምክንያት በዚያ ነው። አሁን እየጨረስን ነው። አምስተኛው ምንባባቱ በአራቱ ማዕዘን የመሆናቸው ለምንድን ነው? ይሄ በአራቱ ማዕዘን ብዙ ጊዜ የሰው ሀገር ስለሆነ እዚህ አንጠቀምበትም። እንዲያው በአንድ ቄስ ስለተለመደ ግን አባቶቻችን ጽፈውታል ማድረግም አለብን። ዲያቆኑ የቅድሙን መልእክት የተነጋገርንበትን ሊያነብ ሲመጣና ሲያነብ ወደዚህ ወደ ምዕራብ ዞሮ ነው። የመጀመሪያው ዲያቆን ወደ ምዕራብ ነው። ሁለተኛው ረዳቱ ዲያቆን ወደ ሰሜን ሰሜን፣ ይሄ ነው አይደል? ወደ ሰሜን ነው ረዳቱ። ካህን ደግሞ የሐዋርያትን ስራ ሲያነቡ ወደ ደቡብ ነው። ቄሱ ወደ ምስራቅ እንደዚህ አድርገው ነው የሰሩልን። እንደዚህ ያደረጉበት ምክንያት የክርስቶስ ኢየሱስ ወንጌል በምስራቅም በምዕራብም በሰሜንም በደቡብም አስቀድመው ነቢያት እንደተናገሩ ተናገሩ፣ ተሰብኳል፣ ተነግሯል፣ ተሰብኳል፣ ተነግሯል። እንዲያውም አሁንማ በቴሌቪዥን፣ በሳተላይት፣ በኢሜይል፣ በኢንተርኔት፣ በአማርኛ፣ በእንግሊዝኛ፣ በፈረንሳይኛ፣ በዓለም ቋንቋዎች ሁሉ ታትሞ ዛሬ የእግዚአብሔር ቃል ያልተሰበከበት አቅጣጫ የለም። ስለዚህ በአራቱም ማዕዘን የእግዚአብሔር ቃል ተሰብኳል። የእኛ አባቶች ይህን ድርሰት ሲደርሱ ገና ከዓለም ጋር አልተገናኙም። በአሜሪካ መሰበኩን አላወቁም። በዛች አገር ተከልለው፣ በዛች አገር ታፍነው፣ በዛች አገር ብቻ በጠባብ መሬት የሚኖሩ ናቸው። እግዚአብሔር መንፈስ ቅዱስ ግን ስለገለጠላቸው አባቶቻችን ጽፈውታል። በምስራቅም ሲበራ በምዕራብም ሲበራ በሰሜንም ሲበገበግ በደቡብ ሲበራ ስላዩት ይሄ እንደነገሩ አንድ ነው። ሁለት ገነትን የሚያጠጡ አራት ወንዞች አሉ። አንደኛው ማን ነው? ግዮን። ሁለተኛው ማን ነው? ኤፍራጥስ። ሶስተኛው ማን ነው? ጤግሮስ። አራተኛው ማን ነው? አቤት! አ አራት ወንዞች ገነትን የሚያጠጡ የእነዚያ ወንዞች አላማ ምንድን ነው? ተክሎች እንዲበቅሉ ተክሎች እንዲያድጉ ተክሎች እንዲያለመልሙ፣ ድርቅ እንዳያስፈራቸው፣ እንዲያብቡ፣ እንዲያፈሩ፣ ለጥቅም እንዲውሉ ነው። ልክ እነዚህ አራት ወንዞች ገነትንና በገነት ዙሪያ ያሉትን ተክሎች እንደሚያጠጡ ሁሉ ይህ ወንጌል ደግሞ በአራቱም አፍላጋት የተመሰለው ወንጌል በገነት በተመሰለች ቤተ ክርስቲያን ውስጥና ዙሪያ ያሉትን ምእመናንን እንደዚህ አረሰረሳቸው፣ እንደዚህ አለመለማቸው። በመንፈስ በመንፈስ እንዲያብቡ አደረገ። በመንፈስ እንዲያፈሩ አደረገ። ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት ሀበ ሙሓዘ ማይ እንተ ትሁብ ፍሬሃ በበጊዜሃ ወቈጽላኒ ኢይትነገፍ። ልክ እነዚህ ወንዞች በሚያጠጡት ተክል የተመሰለ እውነተኛ ክርስቲያን የእግዚአብሔርን ቃል ያለመሰልቸት ያነበበ የእግዚአብሔር ቃል የሚጠመው እሱ በእነዚህ ወንዞች አጠገብ የተተከለ ነው። እሱ ሁልጊዜ ቅጠሉ አይደርቅም፣ ድርቅ አያስፈራውም። አበባው ሁልጊዜ ነው፣ ልምላሜው ሁልጊዜ ነው፣ ፍሬው ሁልጊዜ ነው፣ አያቋርጥም ነው የሚለው ታዲያ በእነዚህ አራት ወንዞች ወንጀሉ የመመሰሉ ምሳሌ ነው። የመጨረሻው የመጨረሻው ወንጀሉን ለምንድን ነው የምንሳለመው? ለምንድን ነው ለምንድን ነው የምንሳለመው? በዚህ ብዙ ትጭት አለ። እንዲያውም ማየታችሁ እንደሆነ አንዳንድ ሰዎች የሌላ እምነት ተከታይ ከሆኑ አይስሙ፣ ወንጀሉ አይስሙም። የራሳቸውን አመለካከት ይኖራቸዋል። እኛ ግን የምንሰማው ለምንድን ነው የምንስመው ለምንድን ነው? የምንስምበት ምክንያት ለሁለት አበይት ነጥቦች ነው። አንድ በውስጡ ያለው ያንተ ቃል በውስጡ ያለው የእግዚአብሔር ቃል እንከን የሌለበት እውነት ነው፣ የመለኮት ቃል ነው ብለን ለመመስከር ግን በውስጡ ያለው ቃል እንከን የሌለበት እውነት ነው አንብቤ ተረድቼ አለው ባርኮኛል ቀድሶኛል ወደ አንተ መልሶኛል እንደ ተክሎ አለም ልሞኛል በመንፈስ እንዳብም በመንፈስ ቅዱስ እንዳፈራ አድርጎኛል። ከአንተ ጋር እንድገናኝ አድርጎ እውነት ነው ብሎ ለመመስከር ማንበብ ያስፈልጋል። እስኪ ስንቶቻችሁ ናችሁ ስንቶቻችንን በቀን አንዲት ምዕራፍ እንኳን የምናነብ? ስለዚህ ማንበባችንን ባነበብን ቁጥር ቃሉ እውነት መሆኑን ለመመስከር ነው። አንድ። ሁለተኛው የዚች ወንጀል አላማ ፍቅር ነው። የወንጀል ዋና አላማዋ ፍቅር ነው። ምን አይነት ፍቅር? አምላክ ሰው ሆኖ ለእኛ የመሞት ፍቅር፣ ሰዎች ለሞተልን አምላክ የመሞት ፍቅር፣ እስከ መሞት ድረስ የመድረስ ፍቅር። ሌላው ግን እርስ በርሳችን የመፋቀር ማየት፣ የመፋቀር ምልክት ነው የምንስማት ወንጀልህ የምትወዱኝ ከሆነ እርስ በርሳችሁ ተፋቀሩ ትላለችና፣ እኛ እዚህ የተሰበሰብነው በሙሉ እርስ በርሳችን የተፋቀርንን ብለን ለመመስከር ነው የምንስመው። ትክክል ነው ወይ አሳሳማችን? አሁን በዚህ የተሰበሰብነው ሁላችን ተፋቅረን ነው ወይ? የተጣላን የለንም ወይ? ታርቀን ነው ወይ? ቅር የተሰኛኘን የለንም ወይ? ከዚህስ ጋር ወደፊት ምንደርስበት? ክርስቶስ አምላክነ ረስየነ ድልዋነ ከመ ኑትማ በበይናቲነ በአም አቅድሳት ክርስቶስ አምላካችን ሆይ ረሴን ድልዋነ ስጋምቢያለን አሸነፈን የተጣላንን ይቅር ለማለት ተቸገርን። እባክህ ድረስልን። ስለዚህ ሰላም ስንባባል ስንሳሳም ከልብ እንዲሆን የተዘጋጀን አድርገን ባርክን ነው የወንጌል ምስጢሩ። ይሄ ነው። ስለዚህ ወንጌሉን የምንስመው ሰዎች ከወንድሞቻችን ጋር ቅሬታ የለብንም። ከተጣላናቸው ጋር ታርቀናል። በውስጡ ያለው ቃልህ ተፋቀሩ የሚል ነውና ያን ተግባራዊ አድርጎልናል፣ ይሄ ቃልህ ብለን ያለዚያ ባይሰምሻ ገበሬው እንኳን ያ ያላነበበው ጀግና፣ ያ በተፈጥሮ ማስተዋልን የተሰጠው ያ እውነተኛው አማኝ ገበሬው፣ ማህበር ሲጠጡ ወይም ሰንበቴን በለው ወይም የሚካኤል ማህበርን በለው ወይም የገብርኤል ማህበርን በለው ማህበር ሲጠጡ አንድ ጽዋ አለ። ሁላቸውም ፉት ፉት የሚሉ እኔ ማህበርተኛ ከሆንኩ ፉትልና ጽዋውን ጽዋው አንድ ነው። ለአባቴ ላይ ከሰጣለሁ አባቴ ላይ ከፉት ብለው መጀመሪያ ዲያቆናት ከሆነ ለዲያቆን ከዚያ አድርጎ ለሁላችሁም ይደርሳል። በገበሬው ከመካከል ከወንድሙ ጋር ቅር የተሰኘ ካለ እለፍ ነው የሚለው። በዚያ ነው መጣላታቸው የሚታወቀው። እለፍ ነው የሚለው ያን ጊዜ ይታወቃል። ምንድን ነው ይባላል? እገሌ ጋር ቅሬታ አለኝና ቅሬታ እያለኝ አልወስድም። ያ ያላነበበው ምዕራፍ ቁጥር ብሎ ያ ቃሉን ያልሰሙ እግዚአብሔር ዝም ብሎ ያስተማረ የተባረከ ሕዝብ ኢትዮጵያን ጠብቆ ያቆየ ሕዝብ ያ የመከራ ሕዝብ ያ የመስቀል ተሸካሚ ሕዝብ ያ መከራ ሽልማት የሆነ ሕዝብ ስንቱን ዶክተር ያፈራ ሕዝብ ስንቱን ምሁር ያፈራ ሕዝብ ስንቱን ቄስ ያፈራ ሕዝብ ስንቱን ዲያቆን ያፈራ ሕዝብ ስንቶችን ጳጳሳት ያፈራ ሕዝብ ያገበሬ እኮ ነው ያስተማራቸው። እንደ አሜሪካ ቼክ አይጻፍ እንጂ ስኮላርሽፕ ሰጥቶ እኮ ነው ያስተማራ ቆራሽ እየሰጠ ጥሬ እየሰጠ ልብስ እያለበሰ ጠግ እየሰጠ እየረዳ አይዟችሁ እያለ ቤተ ክርስቲያኑን ደክሞ የሰራውን ቤተ ክርስቲያን በዙሪያዋ ጎጆ ሰርተው እንዲኖሩ እያደረገ እየረዳ ኮን ያስተማረ፣ ያ ግብሪ ዋጋው ይሄው እንግዲህ ዋጋው የሆነና መከራ ሆነለት። ተማሪ ምሁራኑ ተምረው እኛም ካህናቱ ተምረን በመንፈሳዊው ህይወቱን ማስደሰት ይገባል። በስጋውዩ በሥጋ የተማራችሁት ማስደሰት ሲገባችሁ፣ አሁን ይኸው እንግዲህ ባጎረስኩ እጄን ተነከስኩ ሆነ ነገሩ። አሁን መከራ የሚቀበል ገበሬው ከድረው ግፍ ይልቅ በልጆቹ ምክንያት እነዚያ የተማረቱ በፖለቲካ ምክንያት ይለያያሉ። አንዱ በረሃ ይወጣል፣ አንዱ ወንበር እንደምንም ብሎ ይዛል። አገር ቤት ሁለቱ ይታኮሳሉ። ከዚያ ከሀገር ቤት ያለው ባለስልጣን ይሄዳል፣ በረሃ ያለውን አስጠግታል፣ አብልተሃል፣ ቤቱን ያቃጥለዋል። እነዚያ ደግሞ በነጋዊ መቱና ደግሞ የዚያ የመንግስት እንትን ወታደር አስጠግታል፣ ቤቱን ያቃጥለዋል። አሁን ይኸው አብዛኛው በየስቴቱ የምታዩት ተሰዶ ያለው ገበሬው ነው። ግን እግዚአብሔር ረዳው፣ እንዲያው ቀአት ቅድመ አያቱ ሊያገኘው የማይችለውን ስኮላርሽፕ ልጆቹን አስተማር ቋንቋ እየተነጋገረ ዛሬ እዚህ እንግሊዝኛ በኢንተርናሽናል ቋንቋ እግዚአብሔር እየረዳው ነው፣ አልፎ አልፎ ገበሬውን ግን፣ የውላችሁ የኢትዮጵያ ገበሬ ያ አስተዋዩ መልሱ እንደዚህ ሆነ በዚህ ቅዳሴ ውስጥም ስንማር የምናገኛቸው ሶስት ነገሮችም ይሄን ነው እንድናስተውል የሚያደርጉት አንደኛው ምንድን ነው ማወቅ ይኸው ተምረናል ስለ ስድስቱ ነጥቦች ዛሬ ስለ ተነጋገርንባቸው በተቻለ መጠን አውቀናል ሌላ ሁለተኛው ጥበብ ነው ጥበቡ ኢየሱስ ክርስቶስ ነው የሞት መድኃኒት እሱንም አምነናል በእሱ ምክንያት ነው የተሰበሰብነው አሁን የሚያስፈልገን ትልቁ ሶስተኛው ማስተዋል ነው ማስተዋልን የሰጠን እንደሆነ ካህናቱም ማድረግ የሚገባንን ነገር እናውቃለን፣ ምሁራኑም እናንተም ማድረግ የሚገባችሁን ታውቃላችሁ፣ ምዕመናኑ ማድረግ የሚገባችሁ ታውቃላችሁ፣ ሁላችንም ማድረግ የሚገባንን እናውቃለን። ከእግዚአብሔር የተሰጠ ማስተዋል ደግሞ ሁልጊዜም ውጤቱ መልካም ነው እና የዛሬው ትምህርታችን እንግዲህ ከእንትን ጀምሮ ማለት ከኩል ዘያ ፈቀሮ ጀምሮ እስከ ጻው ድረስ ነው። አንደኛው ዋናው ዲያቆንና ረዳቱ ዲያቆን እንዲሁም ረዳቱ ቄስ የአዲስ ክፍል ምንባባቸውን ከማንባባቸው በፊትና በኋላ የሚሉትን የሚያሳይ ነው። ሁለተኛው በዝ ውእቱ ዜማ አማካኝነት ለጥንት ለአባቶቻችን የሰጠውን ስጦታ በማሳወስ የእነዚያን ስጦታ ለእኛም ሰጠን የማለት መስጢር ነው። ሶስተኛው የምስባክና የሚሰብከው ዲያቆን ምሳሌነት ነው ያየ ነው። ምስባኩ የብሉይ ኪዳን የክርስቶስ የመምጣት ተስፋ የነቢያት ትንቢት ምሳሌ ነው። ዲያቆኑ የነቢያቱ የራሳቸው የሰዎቹ ምሳሌ ነው። የዳዊት መዝሙር ብቻ የተመረጠበት ምክንያት ለምስባክ ያው ሁሉን ነገር ስለ ክርስቶስ ሰው መሆንና ዳግም መምጣት ስለ ዓለም የተናገረ ዳዊት በመሆኑ ነው። ከዚያ ወንጀሉ ከመነበቡ በፊትና በኋላ እንግዲህ ስለሚባሉት ነገሮች ተነጋግረናል። አንደኛው ጸሎት ነው። ሁለተኛው ዲያቆኑ ቁሙ አጽሙ የሚለው ነው። ሌላው አስደሳች መዝሙሩ ነው። ተፈሱ በእግዚአብሔር የሚለው ከዚያ ነሱ ወመኑስ መቀርበት መንግስተ ሰማያት የሚለውን አይተናል። እንግዲህ ወደዚያ አንመለስም። አምስተኛው መንባባቱ በአራቱ ማዕዘን ለምን ይነበባሉ የሚለው ነው። ወንጀሉ በአራቱ ማዕዘን የመዳረሱ ምሳሌ ነው። ሌላው ግን የአራቱ ገነትን የሚያጠጡት ምሳሌ ነው ብለናል። እግዚአብሔር እያንዳንዳችንን ልክ እንደነዚያ ወንዞች ሰዎችን በእግዚአብሔር ቃል የምናረካ እንዲያደርገን ፈቃዱ ይሆንልን። እንግዲህ ስድስተኛውና የመጨረሻው ወንጀሉን ስለመሳለም ነው የምንስምበትን ምክንያት በቀኖና ቤተ ክርስቲያን አይተናል። ተፋቅረንልሃል፣ ቃልህ በውስጡ ተፋቀሩ የሚል ስለሆነ ተፋቅረናል፣ ደስ ይበል ደስ ብሎናል የማለት ምልክት ነው። ሌላው ደግሞ በውስጡ ያለ እግዚአብሔር ቃል እውነት ነው ብለን የመመስከር ማረጋገጫና ምሳሌነት ያለው ነው። ይሄን እያደረግን እንድንጠቀምበት ነው፣ በቃ ማለት ነው።